አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የወይዘሮ መአዛ አሸናፊ የከፍተኛ ፍርድ ቤት ፕሬዝደንት መሆን ተሞገሰ። የፈረንሳይ ፕሬዝደንት ማክሮን በኢትዮጵያ የተደረገውን ለውጥ አደነቁ። አፍሪካ የመስኖ ስራን ለማጎላበት ዘጠኝ ቢሊዮን ዶላር ልታገኝ እንደምችል ተገለጸ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ ኢትዮጵያ ውስጥ በተጀመረው ሴቶችን ለከፍተኛ ስልጣን የመሾም እቅድ ጋር በተያያዘ የኢትዮጵያ ፓርላማ ለሴቶች መብት ሲታገሉ የቆዩትን ወይዘሮ ማዛ አሸናፊን የከፍተኛ ፍርድ ቤት ፕሬዝደንት አድርጎ መሾሙ ዘግቧል። ማዛ አሸናፊ ካከናወኗቸው ተግባሮች አንዱ የሆሊውድ ኮከብ የሆነችው አንጀሊና ጆሊ በሠራችው ሲኒማ መቅረቡን ዘገባው ጠቅሷል። ወይዘሮ መዓዛ በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ሆነው አገልግለዋል። ህገ መንግሥት ለሚያርቅ ኮሚሽንም በአማካሪነት ሰርተዋል። የኢትዮጵያ የሴቶች ጠበቆች ማኅበር መስርተዋል። እናት ባንክ የተባለውን የመጀመሪያ ሴቶች ባንክን በመመስረት ተግባርም ረድተዋል። ከሁሉም ዝና ያተረፈላቸው ግን በአንጀሊና ጆሊ የተሠራው ድፍረት ለሚለው ሲኔማ ምክንያት የሆነው ሽልማት ያስገኘው የስራቸው ውጤት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። የፊልሙ መሰረት ወይዘሮ መዓዛ በዳኝነት የበየኑበት ጉዳይ ሲሆን ሴቶችን በግዴታ ጠልፎ በመውሰድ የግዴታ ጋብቻ ውስጥ እንዲገቡ የሚያደርገው ልምድ በኢትዮጵያ ህገ ወጥ እንዲሆን ለመደንገግ ማስቻሉን ዘገባ አውስቷል። ከ22 ዓመታት በፊት የ14 ዓመት ዕድሜ የነበረችው አበራሽ በቀለ ሊያገባት በፈለገ ወንድ ተጠልፋ ተወሰደች። እሷ ታዲያ የጠለፋትን ሰው ተኩሳ በመግደሏ በግድያ ወንጀል ተከሰሰች። ዳኛዋ ወይዘሮ መዓዛ ታዲያ የተከሳሿ ክስ እንዲሰረዝ ከማድረግ አልፈው ወጣት ሴት ልጆችን የመጥለፉ ልምድ ውይይት እንዲካሄድበት አስቻሉ ይላል ዘገባው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአገሪቱን ፍርድ ቤት እንዲመሩ በመሰየም ለምክር ቤት ሲያቀርቧቸው በአገሪቱ የሚደረገውን ለውጥ እንዲሁም ፍትህ እና ዲሞክራሲ እንዲኖር የሚቀርበውን ጥያቄ የመተግበር ብቃት አላቸው ማለታቸውን የዋሽንግተን ፖስት ጋዜጣ ዘገባ ጠቅሷል። የፆታ እኩልነት በኢትዮጵያ ሕገ መንግሥት የሰፈረ ቢሆንም በተግባር የመዋል ስትራቴጂም ቢኖርም በተለይም በገጠር የሚኖሩት ሴቶች ባድሎና ለፆታ ተኮር በደል የተጋለጡ ናቸው። የትምህርት ዕድል ማግኘቱም በተለይም የሁለተኛ ደረጃ ትምህርት ተደራሽነት ላይ የወንዶች ያህሉን አይሆንም ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል። ኤኤፍፒ በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት አውሮፓን በጎበኙበት ወቅት በሀገራቸው ላመጡት ለውጥ የፈረንሳይ ፕሬዝደንት ኢማኑዌል ማክሮን አሞግሷቸዋል። ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ስምምነት በመፈረማቸው፣ የኢኮኖሚ ለውጥ እንደሚያደርጉ በማስታወቃቸው፣ ተቃዋሚዎች ወደ ሀገራቸው እንዲገቡ በማግባባታቸው በዓለም አቀፍ ደረጃ የተሞገሱ ቢሆንም አንድ ነጥብ አራት ሚሊዮን የሚሆኑ ዜጎችን ከመኖሪያቸው ያፈናቀለውና ደም ያፋሰሰው የዘር ግጭትን ለማቆም አልቻሉም ይላል ኤኤፍፒ ላይ የወጣው ዘገባ። በኢትዮጵያ ለውጥ በማምጣትና በአገሪቱ የሰፈነውን ውጥረት ለማርገብ በሚደረገው ጥረት የራሴንና የፈረንሳይን ድጋፍ አበረክታለሁ። ፈረንሳይ አገሮን ትወዳለች፣ እርስዎ እያደረጉት ያለውን ለውጥንም ታደንቃለች ሲሉ ማክሮን ፓሪስ ላይ በተደረገ ጋዜጣዊ ጉባኤ መናገራቸውን ዘገባው ጠቅሷል። ዶክተር አቢይ በበኩላቸው ኢትዮጵያ ውስጥ የተስፋፋውን ግጭት በመላ አገሪቱ በሚካሄደው የሰላም ግንባታ ጥረት በኩል መፍትሄ ያገኛል ማለታቸውን የኤኤፍፒ ዘገባ አክሏል። የዘር ግጭት የለውጥ አጀንዳውን አይቀለብስም የኢኮኖሚው ለውጥ ብልጽግናን በማምጣት ግጭቱን በማቆም ተግባር ይረዳል ማለታቸውን ዘገባው አውስቷል። የፈረንሳይ ባለሥልጣኖች ከኢትዮጵያ ጋር ከትራንስፖርት ኢነርጂና ባህል ድረስ የሚሄድ የትብብር ስምምነት ፈርመዋል። የፈረንሳይ ባለሙያዎች ብሔራዊውን ቤተ መንግሥት ለጎብኚዎች ክፍት ለማድረግ ስለሚቻልበት መንገድ ለማማከር ማቀዳቸውን የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ የዜና አገልግሎት በበኩሉ የአፍሪቃ መንግስታት የመስኖ ይዞታ እንዲያሻሽሉ የዓለም ባንክ ከአፍሪቃ ልማት ባንክና ከሌሎችም ድርጅቶች ጋር በመተባበር እስከ ዘጠኝ ቢሊዮን ዶላር ለማቅረብ ቃል መግባቱን የዓለም ባንክ የእርሻ ውሃ ጠቢብ ስቲቨን ስኮምበርገር ገልጸዋል ይላል። ገንዘቡ ገና እየተሰባሰበ ቢሆንም ጠቀም ያለ ደረጃ ላይ በመድረሱ ብሩህ ተስፋ እንዳለ ስኮምበርገር ሳይገልጹ እንዳላለፉ ዘገባው አክሏል። የሚፈልገው ገንዘብ ከመጪው ዓመት አንስቶ ሊቀርብ እንደሚችል ዘገባው ገልጾ የአፍሪቃ መንግስታት የመስኖ ሥራ ሊያካሂዱባቸው የሚችሉ ቦታዎችን ለይቶ ለማወቅና ምን ያህል የውሃ ሀብት እንዳለ ለመገንዘብ የሚያስችላቸው የካርታ ሥራዎችን ማሻሻል ለመሳሰሉት ተግባሮች ሊረዳ እንደሚችል ለአፍሪቃ አረንጓዴ አቤት ውህደት የምስራቅ አፍሪቃ ክፍል ኃላፊ ንሁ ሀቢቲ መግለጻቸውን ዘገባው ጠቅሷል። እንዲህ አይነቱ የካርታ ማሻሻል ሥራ ኢትዮጵያን ጨምሮ በተለያዩ የአፍሪካ አገሮች የተሠራበት መሆኑን ዘገባው ገልጿል። በዓለም ደረጃ በእርሻ ምርት ኢኮኖሚ ከሚመሩት አገሮች አፍሪካ በጣም አነስተኛ መስኖና ማዳበሪያ እንደምትጠቀምም ዘገባው አውስቷል። ነገር ግን አፍሪካ ውስጥ በኢስያና በላቲን አሜሪካ አመርቂ ውጤት ያስገኘውን አይነት አረንጓዴ አብዮት ለማምጣት ሲታሰብ የውሃ መራቆትና የአየር ለውጥ ችግር ሊያስከትል እንደሚችል መዘንጋት እንደማያስፈልግ የሮክፌለር ተቋም ፕሬዚደንት ራጂቭ ሻህ ማስገንዘባቸውን ዘገባው ጠቅሷል። በህንድ የሆነውን እንደ ምሳሌ ያቀርባል። ህንድ ለአስርተ ዓመታት ያህል የአገሪቱን ምርት ከፍ ያደረገ የመስኖ ይዘት ስትጠቀም ከቆየች በኋላ በአንዳንድ አካባቢዎች ከከርሰ ምድር የሚገኘው የውሃ መጠን ቀንሶ በመስኖ የሚዳብር እርሻን በዘላቂነት ለመጠቀም በማይቻልበት ደረጃ ላይ መድረሱን ዘገባው አመልክቷል። በጉዳዩ የተደረገ ጥናት እንደሚያሳየው በአንዳንድ የአፍሪቃ ሀገሮች ያሉት የውሃ ሀብት መጠኖች የመስኖዎችና የውሃ አቅርቦት ተፈላጊነት እየጨመረ በመሄዱ በአንዳንድ የአፍሪቃ ሀገሮች ያሉት የውሃ ሀብት መጠኖች እየቀነሱ መሄዳቸው ተገልጿል። ለምሳሌ በኢትዮጵያ ያለውን ሁኔታ ብንመለከት አነስተኛ የእርሻ ይዞታ ያላቸው ገበሬዎች የከርሰ ምድር ውሃን ስለሚጠቀሙ ተቀራማች እንደሚበዛበት በጥናቱ የተሳተፉት በአዲስ አበባ ዩኒቨርሲቲ የውሃ ሀብት ይዘት ባለሙያ አቶ በሃይሉ ብርሃኑ ማስረዳታቸውን ዘገባው ጠቅሷል። ለዚህ እንደ መፍትሄ ሊሆን የሚችለው የውሃ ሀብት አጠቃቀምን ከሌሎች የዓለም አገሮች ቴክኖሎጂና ልምድ መማር ያስፈልጋል ሲሉ ለአፍሪቃ አረንጓዴ አብዮት ውህደት የምስራቅ አፍሪቃ ክፍል ኃላፊ ንሁ ሃቲቡ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ አስነብቧል።